በአቢጃን በሚገኘው ትልቁ የመዝናኛ የምሽት ቤት ቤላ ሞንዶ ከዚህ ቀደም ከነበራቸው የሙዚቃ ተመልካች ቁጥር እየበለጠ ጨመረ። ሙዚቃቸውን ለተመልካች ከአንድ ዓመት በፊት ለመጀመሪያ ጊዜ ያስተዋወቁት በዚህ ቦታ ነው። እስከ ዛሬም በሳምንት አንድ ቀን በዚሁ ቦታ ሙዚቃ መጫወታቸውን ቀጥለዋል። ሞንዶ የሙዚቃ ባንድ የተመሰረተው እንደ አውሮፓውያን አቆጣጠር በ2007 ዓ ም ሲሆን በአይቮሪኮስት ከሚገኙት በጣት ከሚቆጠሩ የሴት የሙዚቃ ባንዶች ውስጥ አንዱና የመጀመሪያው ነው በዚያን ጊዜ የሙዚቃ ተማሪ የነበረችው ፕሪስካ አሉን በሙዚቃ ስራ ላይ የነበረ አንድ ሰው የሴቶች የሙዚቃ ባንድ መመስረት እንደሚፈልግ ይጠይቃታል። አንድ የሙዚቃ ሰው ሴቶች ብቻ የተሰባሰቡበትን የሙዚቃ ባንድ መመስረት እንደሚፈልግ ነገረኝ። ለእናቱ ቃል ገብቶላት ነበር። እንደ ነገረኝ፣ እናቱ የሙዚቃ ባንድ በወንዶች ብቻ መሆን እንደሌለበት ደጋግማት ነግረው ነበር። ከዛም የሴቶች ሙዚቀኞችን ለማፈላለግና ማስታወቂያዎችን ማስነገር ጀመርን። እናም አሉ በሀገር ውስጥ ባሉት ጋዜጦችና የማስታወቂያ ቦታዎች ሁሉ ማስታወቂያ ናወጣች። ብዙ ቤተሰቦች ይህንን ሀሳብ በመጀመሪያ አልተቀበሉትም። ልጆቻቸውን ወደ ትምህርት ቤት የሚልኩት ጊታር በየመንገዱ እንዲጫወቱ አይደለም፣ ለሴቶች የማይሆን ነው ብለው ያስቡ ነበረ አፍሪካውያን ሴቶች በቢሮ ስራ ወይም በቤት ውስጥ ብቻ መሆን ነው የሚጠበቅባቸው። አሉ እንዳለችው ለሙዚቃ ባንዱ የተመረጡት አብዛኛዎቹ ወጣት ሙዚቀኞች ብቃታቸው ያን ያህል አልነበረም። የተመረጡት ጀማሪ ሙዚቀኞች ለአራት ዓመታት ሙዚቃን ጠንቅቀው እንዲያውቁ ተደርጓል። በርካታ ፍላጎት ያላቸው ወጣቶች ማስታወቂያውን ሰምተው መጥተውም ነበር። ብዙዎቹ ግን ተስፋ በመቁረጥ ሲተውት በመጨረሻ ስምንቱ ብቻ ቀርተዋል። ከዚያ በኋላ ነው እንግዲህ አሉና ባንዱ የተፈጠሩት። በቅርቡ በተለያዩ ቦታዎች ሙዚቃዎቻቸውን ማሳየት ይጀምራሉ። የሚጫወቷቸው የተለያዩ የሙዚቃ ስልት ስብስብ ነው። እንደ ፋንክ፣ ሬጌ እና ፖፕ የሙዚቃ ስልትን ጨምሮ ብዙ ሰዎች ይህ የሙዚቃ ባንድ በአጭሩ ይቀጫል የሚል አስተሳሰብ ነበራቸው፣ ትላለች የጊታር ተጫዋቿ ክሎቲልድ ፕሌይ። ብዙ ሰዎች ደጋግመው ሴቶች በመሆናችን የትም እንደማንደርስ ይነግሩን ነበር። እናም ለእኛ ያንን አስተሳሰብ ማሸነፍ በጣም ከባድ ነበር። እንደ አውሮፓውያን አቆጣጠር በ2013 የቤላ ሞንዶ አባላት በጋራ የመጀመሪያቸው የሆነውን የሙዚቃ አልበም ለማሳተም በቅተዋል። በርካታ ተመልካች በተገኘበት ታላላቅ የራት ግብዣ ላይ እንዲሁም በአውሮፓና በምዕራብ አፍሪካ ሀገሮች ተዘዋውረው ሙዚቃዎቻቸውን የማሳየት እድሉን አግኝተዋል። በአድናቆት ጭንቅላቱን እየወዘወዘ ነበር ሙዚቃቸውን ሲመለከት የነበረው ካደር ኔማ። ለመጀመሪያ ጊዜ ስመለከታቸው የተሰማኝን ስሜት እስከ ዛሬ አረሳውም ይላል። መጀመሪያ ደነገጥኩ። ሴቶች መድረክ ላይ ሲዘፍኑ በየቀኑ መመልከት የተለመደ ነው። የሙዚቃ መሳሪያ ተጫዋቾቹ ሁሉም ሴቶች ሆኖ ማየት ግን በጣም ያስገርማል። ከዛ በላይ ደግሞ የባንዱ አባላት ችሎታቸው በጣም የሚደነቅ ነው አሉ። እንዳለችው የዚህ የሙዚቃ ባንድ መቋቋም ለሌሎች የአይቮሪ ኮስት ሴቶች ላመኑበት ወደ አደባባይ እንዲወጡ ያነሳሳል፣ የነበረውን የባህል ጫናም በመጠኑ ይቀንሳል። ዛሬ ያለምንም መሳቀቅ ሴቶች ልጆች ጊታር በጀርባቸው አዝለው ሲንቀሳቀሱ ወይም ኪቦርድ ይዘው ሳይ ወይም ከከበሩ ጀርባ የተቀመጡት ሴቶች መሆናቸውን ስመለከት እኛ ደፍረን መውጣታችን ለሌሎች ትልቅ አስተዋጽኦ እንዳደረግን አያለሁ። ለተቀሩት ሴቶች ጥንካሬ መስጠታችን ብቻ ሳይሆን ለእኛም ታላቅ ደስታ እንጎናጸፋለን። ቤላ ሞንዶ በአሁኑ ጊዜ ሁለተኛ አልበማቸውን በመስራት ላይ ይገኛሉ።